ሳይንስና ህብረተሰብ ጤና ይስጥልኝ። እንደምንሰነበታችሁ። ባለፈው ሳምንት ሳይንስና ህብረተሰብ ዝግጅታችን 2.8 ሚሊዮን ዓመት ያስቆጠረ የቅድመ ሰው መንገጭላ ከአምስት ጥርሶች ጋር ኢትዮጵያ ውስጥ መገኘት፣ በሳይንስ ምልከታ መሠረት ከቅድመ ሰው እስከ ዛሬው ዘመን ሰው ዝግመታዊው እርከናዊ ለውጥ ምን አይነት ትርጉም እንደተሰጠው ዳስተን እንደነበር ይታወስ ይሆናል። በዚያ ዝግጅታችን ቅሪታ አጽሙን ያገኙትን ወጣት ተመራማሪ ለማሳተፍ ፈልገን እንዳልተሳካልን በማዳመጥ ከተገነዘቡ በኋላ አድራሻቸውን በማሳወቃቸው አንዳንድ ያልተብራሩ ጥያቄዎች እንዲመልሱልን ክፍል ሁለት በመሰለ ዝግጅት ለቃለ ምልልስ ጋብዘናቸዋል። ዝግጅቱ ከጥቂት ሴኮንዶች በኋላ ይቀርባል። ቃላቸው መስፍን ስዩም፣ በዓለም ዙሪያ ትልቅ ትኩረት የተደረገበትን የቅድመ ሰው ቅሪተ አጽም በማግኘትህ የሚያኮራና የሚያስደስት ነው። በእርግጥ እንኳን ደስ አለህ እላለሁ። በቅድሚያ እንኳን አብረን ደስ አለን። ተክሌ አመሰግናለሁ። እናንተም እንግዳችሁ አድርጋችሁ በእናንተ ፕሮግራም ስላቀረባችሁኝ እጅግ አድርጌንም አመሰግ ነው። ምን ያህል ሜትር ቆፍራችሁ ነው ወይም ቆፍረህ ነው ይሄ ነገር የተገኘው? አልቆፈርንም። ከመሬቱ የላይኛው አፈር ላይ ነው አነሳሁት። እርሱን አየሁት። እርሱን ሳነሳው መንጋጭላው ጭላው አብሮ ተጣብቋል። ሳየው ሌላ ፓርት አለው አካል። እሱን ያገኘው እሱ መሬቱ የላይኛው አካል ነው። ልክ እየወጣ ነው ያገኘሁት ከተቀበረበት ቦታ ራሱ በራሱ ጊዜ በኢሮዥንቱ እየወጣ ነው ያገኘሁት። ስለዚህ አልቆፍም። ግን ምንድን ያደረግ ነው ደረቅ የወንፊት መንፋት ስራ ያካሄደናል። የላይኛውን የመሬት አፈሩን በአካፋ የዛቅን፣ በወንፊት ነፍተን ያገኝናቸው ፎቶ ላይ ታይቶ ሊሆን ይችላል የተወሰነው ፓርት እሱን ገጣጥመናል። አሁን ከምንታዩት በላይ ጥርሱ ሙሉ ነው። እነዛ የተሰባበሩ ጥርሶችን ገጣጥመን ጥርሱ ወደ ሙሉነት ቀይረነዋል። አሁን እዛ ጋር ወዲያው እንዳገኘት የተነሳውት ፎቶ ነው። ከዛ በኋላ በመንፋት በምናገኘ ነዋል እና አልቆፈርም። ይህን ቅሪታ አጽም ወይም ቅሪታ አካል ያገኘው ከሁለት ዓመት ገደማ በፊት ሆኖ ሳለ በዓለም ዙሪያ በሳይንሱ ዓለም በተለይ ዜናው የተስተጋባው አሁን በቅርቡ ነው። ይህን ያህል ጊዜ የወሰደበት ምክንያት ምንድን ነው? ቅርስ የተገኘው ፈረንጆች አቆጣጠር በሁለት ሺ አስራ ሶስት ሆኖ ቅርሱ ለህትመት የበቃው በሁለት ሺ አስራ አምስት ነው እና ለምን ሁለት አመት ቆየ የሚል ጥያቄ ነው። በጣም ብዙ ሰዎችን ሊያነሱት ቢችሉ ጥያቄ ይመስለኛል። ሳይንስ ጥናት ቀላል አይደለም። አንድ ቅርስ ብዙ ሰዎች እንደሚያስቡት የዚህ ጥናት የአጋጣሚና የእድል ጉዳይ ሳይሆን ጥናቱ መሰረታዊ የሆነ ሳይንሳዊ ዘዴዎችን ተጠቅሞ የሚካሄድ የጥናት ዘዴ ነው። ወደ ፊልድ ከመውጣታችን በፊት ጥያቄዎች ይኖሩናል። ንድፍ ሀሳቦች አሉን። እነዛ ንድፍ ሀሳቦች ሰዓትና በቦታ የሚገለጹ ነው። ያን ንድፍ ሀሳብ በፕሮፖዛል መክተጽፎ ያን ፕሮፖዛል ተጠቅመን ገንዘብ ለማግኘት የሚደረግ ጥረት አለ። ከተገኘም በኋላ ከሀገራቱ ይሄ ቅርስ አብዛኛው ቅርሶች የሚገኙባቸው በተለይ ወደ ምስራቅ አፍሪካ ያሉ ሀገራት ኢትዮጵያን ጨምሮ ፈቃድ ይጠየቃል። ፈቃድ ከተሰጠ በኋላ ያን የፈቃድ ወረቀት ይዘን ወደ ፊልድ ነው የምንሄደው። ፊልድ በምንሄድበት ሰዓት የተለያዩ ሂደቶች አሉ። ያን ሂደት አሁን አልገልጸውም፣ በሌላ ከመጣን ተተዋወራለሁ። ግን ቅርሱ ይገኛል። ቅርሱ እንደተገኘ በእርግጥ እንደየሪሰርቸሮቹ እንትን ሊል ይችላል ወዲያው የሚናገሩት ነገር ሊኖር ይችላል። እንዲሁ ኦፊሻል አይሆንም በእርግጥ። ምክንያቱም ይሄ በሳይንሳዊ ጥናት ተደግፎ የሚሰጥ መግለጫ ስለሆነ ነው። እና በእኛ ሁኒያ ምንድ ነው የምናደርገው? ቅርሱ እንደተገኘ ወዲያው ወደ ጋዜጣዊ መግለጫ ማንሄድም አንደኛ ያህል ምክንያት የቅርሱን ምንነት በወቅቱ አናውቀውም። ምክንያቱም ቅርሱን አገኘነው እድሜው የትጋ እንደሆነ እናቃለን፣ የት ቦታ እንደተገኘ እናቃለን። ይህን ጥናት በተለይ አሁን ካሉት ቅርሶች ጋር ያለውን ግንኙነትና ልዩነት አውቀን የትኛው ምድብ ጋር ይመደባል የሚለውን ለመናገር ራሱ የቻለ ጥናት አለው። ቅርሱ ወደ ሙዚየም ይሄዳል። ሙዚየም ከሄደ በኋላ ይጸዳል፣ ሞልድ እና ካስት ይደረጋል። ያ ሞልድ እና ካስቱን ተጠቅመን ከተለያዩ ከዚህ ድቅቀት በዓል ዙሪያ ካሉ ተመሳሳይ ቅርሶች ጋር የመነጻጸርና የመለካት ስራ ይካሄዳል። ይህ ከተካሄደ በኋላም የአናሊሲስ ስራ ይሰራል። ውጤቱን እናያለን። ውጤቱንም አናላይዝ እናደርጋለን። የራሳችን ኢንተርፕሪቴሽን ተጠቅመን ግኝቱን ለህትመት እናበቃለን። ስለዚህ ሁለት አመት ፕሮሰሱ የሄደበት ምክንያት የሳይንሳዊ የጥናቱ ሂደት ነው ለማለት ነው። ምክንያቱም አሁን ለምሳሌ እነ ሰላም እነ ሉሲ እነ አርዲ እኛ ከወሰነው ጊዜ በላይ የወሰዱ ቅርሶች ናቸው። ለምሳሌ እነ ሰላም ወደ ስስት አመት ከዛም በላይ ወስደዋል። አርዲ በተለይ ወደ አስራ ስምንት ዓመት የወሰደ ጥናት ነው። ይህን ያክል የተጋነነ ጊዜ አስፈላጊ ነው ብዬ ባላምንም እና እንዲሁም ተሎ ነው ያሳተም ነው የሚል እምነት አለኝ። በሁለት አመት ውስጥ በጣም ፈጣን ነው፣ ብዙ ጊዜ አላጠፋም እና የትም ሀገር የሚገኙ ክርሶች ወዲያው አይታተሙም። ምክንያቱም ወዲያውኑ ስለማናቃቸው ማለት ነው። በተለያዩ ሙዚየሞች ሄደን የማነጻጸር የመለካትና፣ የዛን ውጤት አነላይ የማድረግ ስራ አለ። የህኩመቱ ስራም ራሱን የቻለ ስለ ሳይንስ አርቲክል የወጣው እነሱም አርቲክላችንን ለሌላ ገምጋሚዎች ይልኩታል። ገምጋሚዎች ያሉታል፣ ይበልሱታል። ከዛኛ ደግሞ የኛ አስተያየት እንዲመስል እና በራሱ ፕሮሰሱ ሁለት አመት ይወስዳል እና እንደኔ ግምት ሜዲካ መንጋችላ በአጭር ጊዜ ውስጥ ለህትመት የበቃና ህዝብ እንዳቅርቅ የተደረገ እንደሆነ ነው የሚሰማኝ። መጀመሪያ ስታገኝ አንተ እንዳው እንዲህ አይነት አሁን በይፋ የሚገለጠው አይነት ውጤት ይሆናል ብለ አስበህ ነበር ወይ? ደግሞ በእንግሊዝኛው ምህፃር ኤልዲ 350 ወይም የሚል መለያ ስም ነው የተሰጠውና ምን ማለት ነው? ቅርሱም ሳገኘው ይህን አይነት የሚዲያ ሽፋን እና እንዲህ አይነት አለም አቀፋዊ ትኩረትን ይስባል የሚል ግምቱ በጣም አልነበረኝም። አንድ የማውቀው ነገር ግን በወቅቱ ይህን ቅርስ ያገኘንበት መካነ ቅርሱ ያቺ ልዩ ቦታዋ እድሜው በሁለት ነጥብ አምስት እና በሁለት ነጥብ ስምንት ሚሊዮን ዓመት መካከል መሆኑን እናውቃለን። ምክንያቱም ስቶጅስቶች ቀድመው ያን እድሜ ለክተው ለእኛ ግምቱን ሰጥተውናል። በዛ ኤሪያ ምንም እናገኛቸው ቅርሶች እዛ አካባቢ እንዳሉ ነው እና በዛች የእድሜ ልዩነት ውስጥ በሁለት ነጥብ አምስት እና በሁለት ነጥብ ስምንት ሚሊዮን ዓመት መካከል የሚገኙ ቅርሶች ትልቅ የሆነ ሳይንሳዊ ፋይዳ እንዳላቸው እናውቅ ነበረ። ምክንያቱም ያ ቦታ በጣም በየኝ ጥናት በፓሌንቶሎጂ አንትሮፖሎጂ ጥናት ክፍተት የነበረ ነው። በሁለት ነጥብ አምስት ሉሲ የምትገኝበት አውስትሮሎፒቴከስ የሚባለው ጂነስ እና ሆሞ ሚያ ጂነስ እንዴት ይገናኛሉ ሚ ሳይፈርስ አልነበረም። ክስተት ነበረ የሆሞ ሰዎች ላይ አለ እሺ ሁለት ነጥብ ዘጠኝ አምስት ላይ ያው ሶስት ሚሊዮን በአድናችን እንዲሆን እንዲቀል እዛ አካባቢ ነው ያለ ያ በዛ መካከል ያለውን የሁለቱን ግንኙነት ሚያሳይ አልነበረም። ስለዚህ ሁለት ስምንት ላይ አንድ ክስ መገኘቱ ትልቅ ሳይንሳዊ ፋይዳ እንዳለው እዛው እንዳገኘሁት ወደው ያወቅነው ነገር ነው፣ ግን ይሄን አይነት ትልቅ የሚዲያ ሽፋን ያገኛል የሚለው በወቅቱ አልነበረኝም እና ደስተኛ ነኝ፣ ይሄ ግኝት እንደዛ ሆኑ ያ በመሆኑ። አሁን ባለህበት የአሪዞና ስቴት ዩኒቨርሲቲ ለፒኤችዲ ማድረግ የሚያበቃ ትምህርት በመከታተል ላይ መሆንህን ሰምቻለሁ። ከዚያስ በኋላ ምን ለማድረግ አቅደሃል? እየተማሩት ነው። የመመረቂያ ጽሁፌን እየሰራው ነው። ይሄን የመመረቂያ ጽሁፌን ስጨርስ ያው በጀመርኩት ሳይንስ የበለጠ መሳተፍ ነው የምፈልገው። ይሄን ስራ ሰራለሁ። እንግዲህ ስራ የሚሆነው ኢትዮጵያ ውስጥ ነው። እንደ ጀመርኩት ያው ብዙ ኢትዮጵያ ውስጥ ያሉ ፕሮጀክቶች ጋር ሰራለሁ። ሀዳር ከሚባለው ፕሮጀክት ጋር ሰራለሁ። ድኪካን ራን ከሚያደርግ ከዶክተር ዘረሰናይ ጋር ሰራለሁ። እና እነዚህ ሰዎች ጋር ጥናቴን መቀጠል ነው ሁኔታዎች ከፈቀዱ ከፈቀዱና እንደዚሁ ደግሞ አዲስ መካነቀልስ ይኖራል የታሰብኩ እና የሚጠቁም ነገር ካገኘ እኔ አዲስ ቦታም አካባቢ ሲጄ የራሴን የሆነ የጥናት ቦታ ይዤ ባጠና እጅግ በጣም ደስ ይለኛል፣ ሁኔታው ተመቻችቶ ሁኔታው ከፈቀደ። አድማጮቻችን ወጣቱን የስነ አጽም ሆነ ቅሪታ አካል ተመራማሪ ቻላቸው መስፍን ስዩምን በማመስገን የዛሬውን ዝግጅት በዚሁ እንደመድማለን። በመጪው ሳምንት በተለመደው ክፍለ ጊዜ መልሰን እስክንገናኝ ደህና ሁኑ።